And DJ Fatsy. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the, the chairman of General Mills. DJ Fatu. My man. God loves me. This is a DJ Fatu exclusive. Pick After the with DJ. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋሱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን እጀምር ያለው Редактор субтитров а ናቸው። ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ የሰኞ ፕሮግራማችን ተጀምረዋል። እንግዲህ በዓል እየተቀበለ ነው ኢትዮጵያ እንግዲህ ይ የላችሁ ቀርብ ያለው ዲ ጄ ፋት ነኝ። እንግዲህ እንግዲህ ራሷን ታስተዋውቅና ብዙዎቻችሁ ታቋታላችሁ፣ ግን ራሷን ታስተዋውቅና ፕሮግራማችን እንጀምራለን። ሰላም ሰላም፣ አቢ ላቀው ነኝ። አቢ፣ እንደምን አለሽ? እግዚአብሔር ይመስገን። እንዴት ነው በዓል እንዴት ይዞሻል? እንግዲህ አዲስ ዓመትም መስቀልም በተከታታይ አለፈ። እንዴት ነው ያው፣ ታውቆ ለአንተም እዚሁ ነው የምትኖረው በሩቁ እያየን የተደሰትን ነው። በጣም ደስ ይላል። አልሄድኩም፣ እዚሁ ነው ያለሁት። ስለ አዲሱ ቪዲዮዎች እስኪ እናንሳ እንግዲህ አዲስ ቪዲዮ ሰርቶሻል እና ያው ቪዲዮዎች በጣም የሚወደዱ ናቸው። እንደውም የኔ አብሻ የሰኘው ቪዲዮዎች በዩቱብ ላይ ከአብሻ አርቲስቶች ወይም ከኢትዮጵያ አርቲስቶች በጣም ብዙ ቪው ያለው ቪዲዮ ነው። እስቲ ንገረኝ ስለ ቪዲዮዎች፣ ስለ አዲሱ ቪዲዮዎች እናውራ። መጀመሪያ አዲሱ ቪዲዮ ሆዴንስ ወራበው ነው ያው ባህል የሀገር ባህል ያደኩበትን ሪፕሬዘንት ያደርጋል ይወክላል ብዬ አምናለው። ያው ያደኩበት ጎንደር ሀገር ነው። ሹት የተደረገውም የሚሄድባቸው የነበሩ ቦታዎች፣ ቤተክርስቲያኖቹ፣ ሰፈሩ እነዚህ እነዚህን ያጠቃልላል። እና ባህልን ያው ባህሌን ለማስታወስ ያህል ነው ትውስጣ ወደኋላ ስትመለስ ያው ያደክበት እና የተወለድክበትን ቦታ ካልቸሩን ባህሉን ለማስታወስ ያል ነው ቪዲዮ የተቀረጸው። ያው ሙዚቃው ከተሰራ ትንሽ ቆይቷል እና ታይም ነበር የምጠብቀው በጥሩ መንገድ እንድሰራው ማለት ነው። ሁሌ መስራት ፈልግ ነበር አንድ የተወለድክበትን ያደግበትን ሀገር፣ አንድ በጣም የምፈልግ መስራት ከምፈልገው አንዱ እንትን ነበርና፣ ያው በሱ ምክንያት የሄድኩትኝ ሙዚቃውን ምሾት ለማድረግ እና ክሩ ከአዲስ አበባ ነው የሄዱት ሰባት፣ ሰበን ክሩ ይሆናሉ። አንድ አምስት ቀን ቆይተናል፣ ይሄን ቪዲዮ ሹት ለማድረግ እዛ። ተግባብተህ፣ እየተነጋገርን የተወያየ እየተነጋገርን ነው የሰራ ነው ማለትም እየተግባባን ማለት ነው። እና በጣም ደስ የሚል ጊዜ አሳልፈን የመጣ ነው። አበሴምታ እንግዲህ አንዳንድ ነገሮች ይነሳሉ። ያው ቤተክርስቲያን ውስጥ ያው የቤተክርስቲያን ነገር እንስላለሁ፣ ቤተክርስቲያን ውስጥ ወይም መዘፍ ነው ሙዚቃ ውን ቤተክርስቲያኑ ውስጥ ነው የሰራቸው የሚል ወሬዎች አሉ። እንግዲህ በዚህ መልሳለሽ። እንዴ እንዲህ ቤተክርስቲያኖች ይዘፈናል? ያው ጎንደር ማለት ብዙ የጥንት እንትኖች ቢልዲንጎች አሉ እና ይመሳሰላሉ። ዘፈን የነበርኩበት ሌላ ቢልዲንግ ላይ ነው፣ ቤተክርስቲያኑ ሌላ ነው። እንዲሁም እዛ ላይ ዘፈን የለውም ጭራሽ፣ ምዘፍንበት ፓርቲ የለም። ደስ እንትን የሚታየው ኢሚጁ ብቻ ነው የሚታየው። ያ ቤተክርስቲያን ልጅ እያለሁ የምሄድበት ነበር፣ ብዙ ነገር ያስታውሰኛል። አባቴም ያው ልጅ እያለሁ ነው፣ እዚህ እያለሁ ነው አባቴ ያጣሁት። እና ብዙ በቃ ይሄ ዘፈን ለእኔ ትልቅ ነገር ነው። ብዙ ነገር ያስታወሰኛል። ኔክስት ሚሉክ ባክ ተመልሼን ያደርገኛል። እና ታሪኮች የቦታዎቹ ታሪኮች የተለያየ ታሪክ አለው። ይሄ ደግሞ ራስ ኔታ ለንተሩ ነው የሚያስፈልገው። ራስ ኔታ ለ በጣም ወንደር ማለቴ የታሪክ አገር ነች። እውነት ነው። እዚህ ላይ ያሉት እናትሽ ናቸው? እኔ እንደውም በግምት ነው የምጠይቅሽ። ጥያቄ እናትሽ ናቸው ወይስ ቪዲዮ ላይ የማያቸው? እናቴ ነች። አዎ ያው ያሳደገችኝ እናቴ በቃ በጣም መወዳት እናቴ ነች። ዋናውን የወለደችኝ እናቴ ፋይፍ አምስት ዓመት እያሉ ነው የሞቶችው ከስድስት አስራ ሶስት ባለው በጣም ሰው በምፈልግበት ሰዓት ያሳደገችኝ እሷ ናት። በጣም የምወዳት በቃ የምፈልገውን ነገር ነው እዛ ውስጥ የገባው እና ለእሷም ክብር በጣም አንዱ ከሚያስተኝ ነገር እሷ በጣም አሪፍ እንግዲህ፣ የአቢና አዲሱ ሙዚቃና ደምጥና እንመለሳለን። እሱን ጋበዛችኋለሁ። ፕሮግራሙ ጋቢና ቪኦኤ ነው። የማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ አብራችሁ እንድትቆዩ፣ አቢ ምስ ከመጨረሻው ድረስ አብራን ትኖራለች። መልካም ጊዜ ከጋቢና ቪኦኤ ሻገረ ወንዙ

Right oh, dear, so I'm gonna get international In the bed, and for a so I'm on a laying left on the gun, and a quick carrier. So, I Tu ya beto ስለ ቪዲዮዎች ማውራት እፈልጋለሁኝ እና ብዙ ጊዜ ሙዚቃዎች ስትለቂ እንደው ማትቀድመች ቪዲዮዎቹ ትለቂ ያለች ብዙ አልተለመደም፣ በእኛ ሙዚቃ ኢንዱስትሪ ውስጥ ና ይህንን ለምንድን ነው የምታደረጊው? ያው እዛ ፕሮሞሽን ፕሮሞሽን ማለት የሆነ ሙዚቃ ስትለቅ ለሰው ደግሞ የሚያየው ነገር ያስፈልጋል። ስለዩ አዲያንስ ለፋኖች ናቸው ለፋኖችን ለእነሱ የሚያየው ገባ ሞር ቪዲዮ ሲያዩ እንትን ፊሊንግ አለው ብዬ ምናለው እና ሙዚቃ አሁን ሲዲው ስለሚወጣ ይሄ ከሲዲው አንዱ ሙዚቃ ነው። እንትን ነው በቃ ፕሮሞሽንም ለሰው በቃ ያስደስታል። በአሁኑ ሰዓት ሰው በጣም ዩቱብ ይመለከታል። ያው ለፋኖች ስትል ነው የምታደርገው። እንደዛ ዓይነት ነገሮች የገባሽ ይመስለኛል። ይሄ መጀመሪያ ጊዜሽ አይደለም ስት ቪዲዮ ስታደርጊ። እንደውም የመጀመሪያውን አልበሚች ላይ ሙሉውን ሰርተሻል ቪዲዮ አይደለ? የስ አሁንም አለን ሞር ይመጣል። በተጨማሪ እዛው ጎንደር ውስጥ ስለ ጎንደር ሳይሆን አንዳንድ ቦታዎች ተጠቅመናል። አንድ ቪዲዮ ደግሞ ሲዲው አልበሙ ከወጣ በኋላ ሌላ ሽሽት የሚል ቪዲዮ ክሊፕ እንለቃለን። ከዛ በኋላም ሌላ አለ። ያው እንግዲህ ከእግዚአብሔር ጋር የእኔ አብሻ የሚባለው ሲዲዮ እንግዲህ አንደኛ ነው፣ በደንብ ይታያል። ስንት ገብቶልሻል አሁን ተመልካች? ኦኬ አሁን ሀያ አንድ ሚሊዮን ወይም ከሳ የበለጠ ሳይሆን አይቀርም። እና ራስሽ ነሽ ደግሞ የለጠፍሽው፣ ራስሽ ነሽ ፕሮሰስ የምታደረዩ። ገቢም አለው ይመስለኛል፣ ዩቱብ እንዴ ነው ው ግጽን። ዩቱብ ያው እነሱም ይወስዳሉ፣ ለእኛም እንደዚሁ ፐርሰንቴጅ ይከፍላሉ። ሙዚቃችሁ በኮፒራይት ገና ከመውጣቱ ይከፋፈላል። እና እንደዚህ ነገር ፕላትፎርም መፈጠሩ ዩቱብ አሁን መኖሩ ላይ በእይታ ቁጥር መክፈሉ ጥቅም አለው ብለሽ ታስቢያለሽ? እስቲ ንገሪኝ ስለዚህ ያ ሞት ቤት ያደርጋል። ሌሎች እንደዚህ አዲስ የሚመጡ ሙዚቀኞችን ሞት ቤት ያደርጋል። በዛ ይታወቃሉ። ኢንካም ካለውም በዛ ደግሞ ትሰራለህ። ከዚህ ኢትዮጵያ ሙዚቃ ለመስራት ይከብዳል። አዲስ ሙዚቀኛ ማለት ነው። ለእኔ ይሄ ሞቲቬሽን ነው። ፕሮሞሽን ፕሮሞት ከተደረገል ሙዚቃ ለሰው ትታወቃለህ። ማንነትን ታስታወቃለህ። ህዝቡ ማንነትን ያውቃል። ስራ ስትሰራ ነው። ፊቸር ደግሞ አወጣው ወይም ሰው አወጣ ብሎ ደግሞ እንትን ይላል፣ ይከተላል። አትኝ ይጠቅማል ብዬ አስባለሁ። ብዙ አንክላለሁ። ይህ አደመጣችሁስ? የኔ ሀበሻ የተሰኘው የአቢ ላቀው ሙዚቃ እንግዲህ በዩቱብ ላይ ከተጫኑ የኢትዮጵያ ሙዚቃዎች ከፍተኛ ተመልካቹ ያገኘ ወደ ሀ አንድ ሚሊየን ቪው ያገኘው ሙዚቃ ነው። እንግዲህ ዩቱብ ደግሞ በቪው ዜሮ ነጥብ ዜሮ ዜሮ ሶስት የአሜሪካን ሳንቲም ይከፍላል። እንግዲህ የአቢም ደግሞ ተጠቃሚ ይሆናለች ማለት ነው እና ብዙዎች አሁን የሚጫኑ ቪዲዮዎች እንግዲህ በተመልካች ባገኙት ቁጥር ዩቱብ እንደዚህ ይከፍላችኋልና፣ ይሄ ጥሩ ነው። ሙዚቃውን ኢንዱስትሪውን ከፍ ከፍ ለማድረግ እነሱም ተጠቃሚ እንዲሆኑ ዝም ብሎ ወጫቸው በከንቱ እንዳይቀር ማለት ነው። እንግዲህ አቢ አዲሱን አልበም ጨርሳለች። ስለ አዲሱ አልበም እስቲ ደግሞ እናወራለን። አልቋል፣ ሙዚቃው አልቋል። አሁን ኦክቶበር፣ በእኛ ኦክቶበር ናይን ኦር ቴን ይወጣል። ሬዲ ነው ለመውጣት። ከሁለት አመት በኋላ ይወጣል። ሁሌ ወንድሜ ጋር ነው የምሰራው። አብዛኛው ሱም ሰርቶታል። አሸብር ማሟ አለ እንዲሁም በተጨማሪ አንዳንድ አዳዲስ እዛ ሙዚቀኞች አሉበት አብርሃም ወልዴ ግጥም ያው የተለያየ እንትን ነው ወስጃለሁ። ከተለያየ ሰው በተለይ አዲስ ሰው ነኝ ብዙ ጊዜ እንትላለሁ አብሬ እሰራለሁ። ምክንያቱም ትንሽ ለየት ያለ ነገር ታገኛለህ። ከግጥሙም ሆነ ከሙዚቃ ለየት ያለ ነገር ስለምታገኝ እንደዛ ሰርቻለሁ። ከተለያየ ሰው ሰርቻለሁ። እስኪ አልበሙ ሲወጣ ታየዋለን በሰፊው የአልበሙ መጠሪያ እንደዚህ አይነት ነገሮች ወጥተዋል። ያው የእኔ ያበሻ ብለኗል ብለነዋል። የእኔ ያበሻ ከስ ከአልበሙ ውስጥ ነበር። ምክንያቱም በሰዓቱ አልወጣም፣ በአንዳንድ ነገር ምክንያቶች አልወጣም። ና የከበሩ ስም የኔ ያበሻ ነው። በቃ የኔ ያበሻ ነው የሚወጣው። ሽሽቴ ደግሞ አሁን መባክ ሽሽቴ ማለት በስደት በስደት ለወጡት የተሰራ ሙዚቃ አለ። ያው ሁለቱን አያይዘው ይወጣ። በጣም ጥሩ። አልበምሽን ለበጎ አድራጎት ነው የሚል ወሬ አለ። የሰጠሻል የሚባል ነገር አዎ ለሉ ሁልንትን ለእነሱ ነው መቆደኒያ ሙሉ ለሙሉ ገቢው ወደ እነሱ ነው። ምን አነሳሳሽ ይህንን ሙሉ አልበምሽን ለመስጠት? ለእኔ ፐርሰንቴጅ አይሰራም፣ ከባድ ነው። ገንዘብ አንዳንድ ያሳስታል ሰውን እና ሙሉ ለሙሉ ከሆነ ግን እነሱ ናቸው ሪስፖንስብል ያላቸው አንድ ሰው ነው ያን ተቆጣጥሮ መውሰድ የሚችለው። ለእኔም ካንፈርት ቢኖረኝ ሙሉ ለሙሉ ለእነሱ ተጥቼ ሙሉ ለሙሉ ማግኘታቸው ጋራንቲ መሆኑ ነበር የፈለጉት። እና ደግሞ ሪዝን አያስፈልግም ለሰው ለመርዳት ወይ ለመስጠት ሪዝን አያስፈልግም። ያው ሁሉ የራሱ ሪዝን አለው። እኔ የሚነካኝ ነገር አንተ ላይ ነካ ይችላል። እና እኔን ብዙ የነካኝ ነገር አለ እዛው እነሱ ጋር ብዝ ታርቂ ማለት ነው። እና ሙሉ ለሙሉ ለእነሱ ነው እና ደግሞ በቃ ሲዴ ከሞ ከመውጣቱ ይልቅ ለእነሱ የሰጠሁት ሚያስደሰተኝ ሙሉ በሙሉ ስትላይ አሁን የጊዜሽን እናውጣውና ከዛ ላይ በገንዘብ ያወጣሻቸው ወጪዎች አሉ እነሱንስ? ከበራ ምንም ነገር አው ራሴ ነው ከበር ያደረኩት። እኛ እናገኘዋለን ስራ ስር ታገኘዋለ ገባ። ለእነሱ ግን አንድ ነገር ብታስቀምጥ ለአንድ ነገር ብሰጥ፣ ዞሮ ዞሮ ጥቅሙ ለሁለት ሰው ነው የሚሆነው፣ ለእኔም፣ ለህሊናዬ፣ እነሱ ደግሞ ያው ገቢ አግኝተው በተለይ ቢኒያም የመቆደኒያ ዋናው ዋና ሆኖ ያጁ አዎ እሱ እሱ ካደረገው አምስት ፐርሰንት አላደረጉ እሱ በቃ በጣም እድለኛ ነው ምለው ሰው ነው። እና እኔም ይሄን ለማድረግ ይህን በማድረግ በጣም በጣም ደስተኛ ነው። ትልቅ ነገር ነው ለኔ። እንግዲህ በጣም እናመሰግናለን ስለምታደርጊው አስተዋጽኦ። በተጨማሪ ላመሰግንሽ ፈልጋለሁ በግሌ። እንግዲህ መጨረሻ ላይ ማስተላለፍ የምትፈልጊ መልዕክት ካለ አስተላልፊ እና እንጨርስ። ኦኬ ቴንክ ዩ እናንተ ስለጋብዛችሁ ሁሉ ክሮዎችን በጣም አመስገን እንፈልጋለው። በጥሩ መንገድ መጨረሻውን ጥሩ ስላደረጉትኝ በጣም አመሰግነም። አበሻ ቢራ ደግሞ ያው ቪዲዮን ለመስራት ስፖንሰር ስላረጉን በዚ አጋጣሚ ማመስገን እንፈልጋለው። እንደ ኢትዮጵያ ሕዝብ መልካም አመት በዓል እዛ በሆን ደስ ይለኝ ነበር። በቃ እንግዲህ የሚቀጥለው አመት እንግዲህ እና በቃ ሲሉ ሲወጣ ብዙ ሲዲውን ኳፒ አታድርጉ። ይሄው ለበጎ አድራጎት ስለሆነ እንረዳዳ፣ ሁላችን መረዳዳት አለብን። በቃ ይሄ ነው። I'm going to go እንግዲህ የተከበላቸው አድማጮቻችን ስታደምጡት የነበረው የጋቢና ቪ ፕሮግራማችን ነበር። እንግዲህ አርብ ነው፣ አሪፍ አሪፍ ሙዚቃ ትደምጠናቸዋል። አቢይ ላቀው ምስ ለጌቶችን እናመሰግናለን። ስለምትሰሪው ስራም እንግዲህ እናመሰግናለን። እንግዲህ መልካም ቅዳሜና እሁድ በመመኘት የምሰናበተው ዲጄ ፋቱ ነኝ። መልካም ጊዜ።